የአሜሪካ ድምፅ ነው። በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻነል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፈው የአማርኛ ፕሮግራም አሁን ጀመረ። ሰባት ቅዳሜ ጥር 17 2016 ዓ ም ፕሮግራማችንን ይዘንላችሁ ቀርበናል። ሰላም ጤና ስጥልን አድማጮቻችን፣ እንደምናመሻችሁ። ከአሁን እስከ አራት ሰዓት አብረናችሁ እናመሻለን። ለዛሬ ምሽት ያለንን መሰናዶ እናስተዋውቅ። ሶሻል ሚዲያ በተፈጠረ በአስር አመት ሰዎች ሀሳባቸውን በነፃነት ማንጸባርቀው አሸናፊ ሀሳብ ዲሞክራቲክ በሆነ መንገድ የሚመጣበት ስንጠብቅ ጭራሽ በተገላቢጦሽ ሀሳቦች የተካረው ሰዎች በተለያየ መንገድ ራሳቸውን ጎራ ውስጥ ከተው አንዳንድ ኮንፍሊክቶችን በዚህ ይደገፉ እንደነበረ አይተናል። ማህበራዊ ሚዲያ ልክ እንደ ሞት ነው፣ ሁሉንም እኩል ያደርጋል። አፍሪካ ውስጥ የሚደረገውን አይነት የፖለቲካ ውጥንጥቅ አሜሪካ ድረስ ይዞት መጣ። ስለዚህ ማህበራዊ ሚዲያ ቤዝ ሁሉንም እኩል የሚያደርግ ነው የሚል አይነት አመለካከት ይንጸባረቃል። የማህበራዊ መገናኛ ብዙሀንን ተጽዕኖዎች በሚዳስስ ዝግጅት በተለይ በመጪዎቹ የዩናይትድ ስቴትስ ምርጫዎች ላይ የሚኖራቸውን አንድምታ ለመመርመር ከተሰናዳ ውይይት የተወሰደ ነው። ተወያዮቹ ዶክተር ቴዎድሮስ ወርቅ አለማወርቅነ በኬንት ስቴት ዩኒቨርሲቲ የግሎባል ኮሚዩኒኬሽን ረዳት ፕሮፌሰር ዶክተር እንዳልካቸው ኃይለ ሚካኤል ጫላ ደግሞ በሚኒያፖሊስ ትረስት ኤን ሴፍቲ በተባለ በጤና የኢንተርኔት ና የማህበረሰብ ደህንነት መጠበቅ ላይ ትኩረት አድርጎ የሚሰራ መንግስታዊ ያልሆነ ድርጅት ተመራማሪ ና የኮሚኒኬሽን ባለሙያ ናቸው። ሙሉ ውይይት ከዜና ቀጥሎ ይቀርባል። በሁለተኛው አጋማሽ ደግሞ ሳምንታዊ መዝናኛችሁ የሙዚቃ ቃና ተዘጋጅቷል። በመስተንግዶ ቆንጂት ታዬ፣ በቅንብሩ ንጉሱ ታምሬ አብረናችሁ እናመሻለን። የምሽቱ ዋና አዘጋጅ ግርማ ነች። በመቀጠል ከዓለም ዙሪያ የተጠናቀሩ ዜናዎች ይቀርባሉ። አብራችሁን እንድታመሹ በትህትና እንጋብዛለን። መልካም ምሽት፣ ጤና ስጥልኝ አድማጮች። ከምሽቱ ዜናዎች ጋር ኤደን ገረሙ ነኝ። ዩናይትድ ስቴትስ የየመን ሁቲ ጸረ መርከብ ሚሳይል ላይ ጥቃት ፈጸመች። የዩናይትድ ስቴትስ ማዕከላዊ እዝ ዛሬ ቅዳሜ ማለዳ ሰራዊቱ የየመን ሁቲ በተያያዘ ግዛት ውስጥ ቀይ ባህር ላይ ያነጣጠረና ለመምታት የተዘጋጀ ነው ያለውን ጸረ መርከብ ሚሳኤል መምታቱን አስታውቋል። የዩናይትድ ስቴትስ ማዕከላዊ ኮማንድ ቀድሞ ትዊተር በነበረው ኤክስ ገጹ ላይ ሁቲዎቹ በሚቆጣጠሩት ይዞታ ውስጥ የነበረው ሚሳኤል ለዩናይትድ ስቴትስ የባህር ኃይል እና የንግድ መርከቦች ላይ የተጋረጠ አደጋ በመሆኑ እርምጃው ተወስዷል ሲል አስታውቋል። ባለፈው አርብ ዕለት የዩናይትድ ስቴትስ ካርኒ የተሰኘችው መርከብ በኤደን ባህረ ሰላጤ ላይ ስትዘዋወር በሁቲ ታጣቂዎች የሚሳይል ኢላማ ተደርጋለች። ማርሊን ሉዋንዳ የተባለ የነዳጅ መርጫኝ መርከብ አርብ አመሻሹ ላይ በተተኮሰ ሚሳኤል ተመትቶ እሳት የፈጠረ ሲሆን የሁቲ ወታደራዊ ቃል አቀባይ የህያ ሳሪያ አማጽያኑ በርካታና ተገቢ በባህር ሚሳይሎችን ተጠቅመዋል፣ ጥቃቱም ቀጥተኛ ነበር ሲሉ ተናግረዋል። የዩናይትድ ስቴትስ ካርኒ መርከብ ከሌሎች መርከቦች ጋር በመጣ የእርዳታ ምላሽም ሰጥታለች። በመካከለኛው ምስራቅ የሚገኙት የአሜሪካ ጦር በበላይነት የሚቆጣጠረው ማዕከላዊ ማዘዣ ሴንቲኮም በሰው ላይ ምንም አይነት ጉዳት አልደረሰም ሲልም አስታውቋል። የአርብ ዕለት ጥቃቱ የተፈጸመው ብሪታንያና ዩናይትድ ስቴትስ በኢራን የሚደገፉትን የየመን አማጽያን ላይ ያነጣጠረ አዲስ ጥቃት ከጀመሩ ከአንድ ሳምንት በኋላ ነው። ጥቃቶቹ የራዳር ህንፃዎች፣ የሚሳኤል ማስወንጨፊያ ቦታዎችና ከሁሉ በላይ ደግሞ የመሬት ውስጥ የጦር መሳሪያ ማከማቻ ስፍራን መምታታቸውን የዩናይትድ ስቴትስ ጦር አስታውቋል። ሁቲ ከህዳር ወር አንስቶ በቀይ ባህርና በኢደን ባህረ ሰላጤ ላይ የሚንቀሳቀሱ የንግድና ወታደራዊ መርከቦችን እያጠቁ ነው። ጥቃቱን የከፈቱት ከእስራኤል ጋር ቀጣይነት ባለው ግጭት ውስጥ የሚገኙትን ፍልስጤማውያን ለመደገፍ እንደሆነም አስታውቀዋል። ዩናይትድ ስቴትስ ሁቲዎች ዓለም አቀፍ የአቅርቦት ሰንሰለቶችን በማስተጓጎል የንግድና የተጓዥ መብቶችን ነጻና እንዲሁም ነጻነቶችን ጥሰዋል ስትል አስታውቃለች። በጋዛ የሟቾች ቁጥር ከ26000 በላይ ማለፉን በሐማስ የሚተዳደረው የጤና ቢሮ አስታወቀ። በሐማስ ስር የሚተዳደረው የጋዛ የጤና ሚኒስቴር ትላንት ቅዳሜ ባወጣው መግለጫ 174 ፍልስጤማውያን መገደላቸውን እና እንዲሁም ደግሞ 310 ሰዎች ጉዳት እንደደረሰባቸው አስታውቋል። በጎርጎሮሳውያኑ ጥቅምት ወር ላይ ሐማስ ከፈጸመው ጥቃት በኋላ እስካሁን ድረስ በአጠቃላይ 26257 ሰዎች ህይወታቸው ሲያልፍ ሌሎች 64797 የሚሆኑ ሰዎች ደግሞ መጎዳታቸውን ሚኒስቴር መስሪያ ቤቱ ጨምሮ አስታውቋል። የፍልስጤም ነጻነት ተቋም ዋና ስራ አስፈጻሚ ሁሴን ኤልሸኪ ለተባበሩት መንግስታት ተራዶ ተቋም ድጋፋቸውን ያቋረጡ ተቋማት ፍልስጤማውያን ያሉበትን ሁኔታ እንዲያጤኑ ተማጽነዋል። የመንግስታቱ ድርጅት የፍልስጤም ተራዶ ድርጅት አባላት በጥቅምት ሰባቱ የሀማስ ጥቃት ላይ ተሳታፊ ነበሩ የሚለው ክስ ከተሰማ በኋላ ድጋፋቸውን መጨረሻ ላይ ካቋረጡ ሀገራት መካከል ጣሊያን አንዷ ናት። አውስትሬሊያ፣ ካናዳ እና ዩናይትድ ስቴትስም ለጋዛ የሚያደርጉትን ድጋፍ እንደሚያቋርጡ ካስታወቁ ሀገራቶች መካከል ናቸው። በሌላ በኩል ትናንት አርብ ዋይት ሀውስ በሐማስ የታገቱ እስራኤላውያን መለቀቅን በተመለከተ ድርድሮች ሊኖሩ ይችላሉ ሲል ፍንጭ ሰጥቷል። አድማጮች ዜና እየተላለፈላቸው የሚገኘው ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ነው። ሩሲያ በዚህ ወር ሁለት የዩክሬን መንደሮችን መቆጣጠሯን የብሪታንያ መከላከያ ሚኒስቴር ዛሬ ቅዳሜ አስታወቀ። ነገር ግን ሁለቱም በስልታዊ መልኩ ኢምንት ናቸው ሲል መከላከያ ሚኒስቴሩ አስታውቋል። ቪሴሎት የተባለችውና በባክመንት አቅራቢያ የምትገኘው ትንሽ መንደር ከጦርነቱ በፊት 12 ሰዎች ይኖሩባት የነበረች ሲሆን በካርኪቭ አቅራቢያ የምትገኘው ክሮክ ማኔል ደግሞ 45 ነዋሪዎች ብቻ ነበሯት። ሩሲያ አነስተኛና ጥቃቅን መንደሮች መያዝ መቀጠሏ ዩክሬን መከላከያ ላይ ስታተኩር የሩሲያን ጥቃቅን ገድሎች መሻት አመላካች ነው ሲል መግለጫው ጨምሮ አስታውቋል። በሌላ በኩል የቻይናው ፕሬዚዳንት ዢጂንፒንግ የዩክሬን የዩክሬንና የሩሲያ ጦርነትን በተመለከተ በስዊ ኔዘርላንድ በሚደረገው የሰላም የመሪዎች ስብሰባ ላይ እንዲገኙ ዩክሬን ግብዣ አቅርባለች። በአንጻሩ የሩሲያ አጋር የሆነችው ቻይና ሀገራት ሉዓላዊነትና የድንበር ህጎችን ማክበር ይገባቸዋል ስትል ያሳሰበች ሲሆን፣ ይሁን እንጂ በቀጥታ ሞስኮን ከመተቸት ተቆጥባለች። መጨረሻም ዘጠኝ ሰዎች በፓኪስታንና በኢራን ድንበር ላይ ተገደሉ። ያልታወቁ ዘጠኝ ሰዎች ኢራንን ከፓኪስታን ከሚያገናኘው ሰሜናዊ ምስራቅ ድንበር አካባቢ መገደላቸውን መገናኛ ብዙሀን ዘገቡ። በከፊል በኢራን መንግስት የሚደገፉ ያለፈው መህር የዜና አውታር ተኩሱ ከሳራቫን ከተማ አቅራቢያ መፈጸሙን ያስታወቀ ሲሆን ሟቾቹ ኢራናውያን አለመሆናቸውንም ገልጿል። ይሁን እንጂ ለጥቃቱ እስካሁን ድረስ ኃላፊነት የወሰደ ቡድንም ሆነ አካል የለም። ባለፈው ሳምንት ፓኪስታን በአካባቢው የአጸፋ ጥቃት መፈጸሟ የሚታወቅ ሲሆን ፓኪስታን ጥቃቱን የፈጸመችው ኢራን ባለፈው ማክሰኞ በፓኪስታን ደቡባዊ ምዕራብ የሀገሪቱ ክፍል ሁለት ህጻናትን ለህልፈት የዳረገ ጥቃት መፈጸሟን ተከትሎ ነው። አድማጮች ለምሽቱ ያዝንላችሁ ዜናዎች ነበሩ። ከቀሪ መሰናደ ሽማግሌዎች ጋር ታምሹ ዘንድ ጋብዛለሁ። ኤደን ገርመው ከዋሽንግተን ዲሲ። የዓለም ዜናዎቹን አደመጥን። በ22 በ25 እና በ31 ሜትር ባንድ በአጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻነል 57 ዲግሬስ ወስት ላይ ከዋሽንግተን ዲሲ የሚተላለፈውን የቅዳሜ ምሽት ፕሮግራማችንን ነው እያደመጣችሁ ያላችሁት። ዝግጅታችንን ከአጭር ሞገድ መስመሮችና ከኢትዮ ሳት በተጨማሪ በዌብሳይታችን አምሐሪክ ዳት ቪኦኤ ኒውስ ዳት ካም አድራሻችን ላይ በቀጥታ ለማድመጥ ትችላላችሁ። አብራችሁን እንድታመሹ በድጋሚ ጋብዛለሁ። መግቢያው ላይ ወዳስተዋወቅ ነው ቅንብር እንለፍ። የማህበራዊ መገናኛ ብዙሀንን ተጽዕኖዎች በሚዳስስ ዝግጅት በተለይ በመጪዎቹ የዩናይትድ ስቴትስ ምርጫዎች ላይ የሚኖራቸውን አንድምታ ለመመርመር የተሰናዳ ውይይት ነው። በፖለቲካ ዘመቻዎች፣ በመራጮች ተሳትፎና በምርጫ ብሎም በምርጫ ውጤቶች ላይ ሊያሳድሩ የሚችሏቸውን ተጽዕኖችና ፋይዳ ይፈትሻል። ሁለት የመገናኛ ብዙሀን አዋቂዎችን ጋብዘናል። አወያዩ አሉላ ከበደ ነው። እንግዶቹ ራሳቸውን በሚያስተዋውቁበት ይጀምራል። ስሜ ቴዎድሮስ ወጣለማ ወርቅ ነው ይባላል። በአሁኑ ሰዓት ኦሃዮ ክፍለግዛት በሚገኘው ኬንት ስቴት ዩኒቨርሲቲ የኮሚኒኬሽን ረዳት ፕሮፌሰር ነኝ ኬንት ስቴት ዩኒቨርሲቲ ይህንን ስራ መስራት ከጀመርኩ አሁን ሰባተኛ ዓመቴ ነው። የኮሚኒኬሽን ዲፓርትመንት ውስጥ ነው ምሰራው። በአሁኑ ጊዜ በብዛት የእኔ ጥናት በኢትዮጵያ ጉዳይ ላይ ያተኩራል በሚዲያና ኮሚኒኬሽን ሕግ ከዛም በተጨማሪ ደግሞ በሚዲያ ኢንዱስትሪ ዙሪያ ያሉ ነገሮችን አጠናለሁ። እንዳልካቸው ሀይለ ሚካኤል ጫና እባላለሁ። በሀከርስ እንሀክ የሚባል ትርፋማ ያልሆነ ድርጅት ውስጥ በተመራማሪነት እሰራለሁ የምሰራቸው ምርምሮች በጤና እና ጤና ነክ ጉዳዮች ላይ ያሉ ልክ ያልሆኑ መረጃዎች እንዴት እንደሚሰራጩ እነሱን ደግሞ ትክክለኛ መልክ ለማስያዝ የሚደረገው ምርምር ምን ይመስላል የሚል አይነት ጥናት ላይ ነው በሆኑ ወቅት እየሰራ ያለሁት። መልካም እንግዶች፣ የሁለታችሁንም አመሰግናለሁ። ዶክተር እንዳልካቸው የጋዜጠኝነት ሙያ ውስጥም ያገልግልሃል። ዶክተር ቴዎድሮስ የጋዜጠኝነት ትምህርትም ታስተምራለህ። ሚዲያና ፖለቲካ በተለይም ደግሞ ማህበራዊ መገናኛ ብዙሀን መድረጎች በመጪው የዩናይትድ ስቴትስ ምርጫዎች ላይ ሊኖራቸው የሚችለውን አንድምታ ከወዲሁ ለመፈተሽ የተሰናዳ ዝግጅት ነው የጋበዝኳችሁ። የማህበራዊ ሚዲያው እንዴት አድርጎ የሰዎችን የፖለቲካ አስተያየት፣ ዝንባሌ፣ አቋም ለማስለወጥና በተለይም ካለፉት ጥቂት ዓመታት ወዲህ በፖለቲካ ዙሪያ የሚደረጉ ውይይቶች፣ ንግግሮች፣ ድርድሮች መልካቸውን ማስቀየሪያ መሳሪያ ወደ መሆን እንዴት መጣ፣ እንዴት አደገ የሚለውን ብንመለከት፣ ዶክተር ቴዎድሮስ ከአንተ ልጀምርና ወደ ዶክተር እንዳልካቸው ይሄዳለሁ። የማህበራዊ መገናኛ ብዙሀንን ሚና በምትመለከትበት ጀምር። መልካም፣ አመሰግናለሁ አሉላ። የማህበራዊ ሚዲያ ተጽዕኖ ፖለቲካ ወይም ደግሞ በምርጫ ጊዜም ብቻ ሳይሆን ከቅርብ ጊዜ ጀምሮ ሁላችንም እንደምናውቀው በተለይ የኮቪድ ፓንደሚክ ወረርሽኝ የሚጠቀስ ነው። እንዴት ሁላችንንም የመረጃ አቅም የመረጃ ሀውል ምን ያህል ለክፉም ለደጉም ሊውል እንደሚችል ያየተገነዘብንበት ነው። በተለይ በማህበራዊ ሚዲያ ዙሪያ የሚሰራጩ መረጃዎች በተለምዶ ከምናውቀው ኤሌክትሮኒክ ሚዲያ ወይም ደግሞ የህትመት ሚዲያ ላይ የነበሩ አሰራሮችን በሙሉ የቀየረ እንደውም እዚህ ዲስራፕሽን ነው የምንለው፣ ዲስራፕት አድርጓል ነው የምንለው ያንን ስርዓት በመሰረተ ሀሳብ ደረጃ ስለ ኤሌክትሮኒክ እና ፕሪንት ሚዲያ በምታስብበት ጊዜ አቅሙ ወይም ደግሞ ጉልበቱ ያለው መረጃውን የሚያሰራጨው ወገን ላይ ነው። ማህበራዊ ሚዲያ ግን በዋነኝነት የቀየረው ነገር ምንድን ነው? እንደኔ እንዳንተ ያሉ ሰዎች መረጃ መጠቀምን ብቻ ሳይሆን መረጃ ማሰራጨት እንዲችሉ እድሉን ፈጥሮላቸዋል። ይሄ ደግሞ ምርጫን በተመለከተ፣ የፖለቲካ ማስታወቂያን በተመለከተ፣ ሰዎች ራሳቸውን ከተመራጮች ጋር ያላቸውን ግንኙነት በተመለከተ በዋነኝነት ቀይሮታል። ያንን ዳይናሚክ ማለት ነው። ስለዚህ አትሊስት እዚህ አሜሪካ ሀገር ባለው አውድ ብትመለከት ለየት የሚያደርገው ነገር ምንድን ነው? እነኚህ የማህበራዊ ሚዲያ ተቋማት፣ ኦርጋናይዜሽኖች፣ ኮርፖሬሽኖች እጅግ እጅግ በጣም ግዙፍ ናቸው። የአሜሪካን ኢኮኖሚ ከሚያንቀሳቀሱ ታላላቅ ኩባንያዎች ውስጥ የሚጠቀሱ ናቸው። ብዙ ጊዜ ፌስቡክ ወይም ሜታ ወይም ጉግል አልፋቤት ስንጠቀም እኛ ሁላችንም እንግዲህ ያው ጂሜል የሚጠቀም ሰው ወይም ደግሞ ፌስቡክ አካውንት ያለው ለእነኚህ ካምፓኒዎች በየጊዜው መረጃ ይሰጣል። ይሄ መረጃ ለእነኝህ ካምፓኒዎች ከረንሲ ነው ማለት ፈልጌ ነው። ብዙ ጊዜ ጂሜልን ስትጠቀም ወይም ደግሞ የፌስቡክ አካውንት ካለ እሱን ስትጠቀም ከአንተ የሚወጣ ሳንቲም የለም፣ ወይም ደግሞ ገንዘብ አትከፍልም። ያ ለአንተ በነፃ እንደምትጠቀመው ፊል እንድታደርግ ያደርግሃል። በመሰረተ ሀሳብ ግን እየሆነ ያለው ምንድን ነው? ያ መረጃ ለእነኝህ ድርጅቶች አንተ በምትጠቀመው ኮሚኒኬሽን ተመስርተው ለእያንዳንዳችን ፕሮፋይል ይሰሩልናል። ሚዲያ ፕሮፋይል ነው እንግዲህ ለፖለቲካ መንግስት ለመመስረት ለሚወዳደሩ ሰዎች ስሜታችን የምንፈልገው የምንወደው የማንወደው ነገር ተጠንቶ እንደ ፕሮፋይል ሆኖ የሚሸጠው ማለት ነው እና አሜሪካ ሀገር ይሄ አሰራ ለማህበራዊ ሚዲያውም ለፖለቲካል ኦርጋናይዜሽኖችም ወይም ደግሞ ምርጫ ለሚወዳደሩ ሰዎችም አዲስ አይነት የግንኙነት መስመር ከፍቷል ያ ጥቅም ጉዳትም አለው። ያን ረን እንግዲህ በኋላ የምናነሳውን ይሆናል ማለት ነው ትክክል በስፋት እንመለከታለን። ዶክተር እንዳልካቸው ወደ አንተ ልሻገር እና እንደው ከዚህ የሚቀጥል ጥያቄ ባነሳል የምርጫ ውጤቶችን ይዘት ማስለወጥ የሚችሉበት ሁኔታ እስከ መፈጠር ሊያስኬድ ይችል ይሆን? ከሆነ እንዴት? በአሜሪካ የምርጫ ታሪክ በቅርብ ጀምሮ ያሉትን ብንመለከት ከሁለት ሺህ አስራ ሁለት ጀምሮ ያለውን ብንመለከት እነኚህ ትልልቅ የማህበራዊ ሚዲያ ኩባንያዎች በጣም ትልቅ አሻራቸውን እየጣሉ የመጡ ማህበራዊ ጉዳዮች ሆነዋል። የሁለት ሺ አስራ ሁለቱም የፕሬዚደንት ኦባማ የተመረጡበት ምርጫ የመጀመሪያው የማህበራዊ ድረገጾች ምርጫ ተብሎ ተሰይሞ ነበረ። ከዛ ሁለት ሺ አስራ ስድስት ላይ የነበረው ውድድር ማህበራዊ ሚዲያ በተለይ ደግሞ ትዊተር፣ አሁን ደግሞ ኤክስ የሆነው ከባድ አስተዋጽኦ ያደረገ ትልቅ ኩባንያ ነበር። አሁንም ሌሎችን አዳዲስ የመጡ ላሉ የማህበራዊ ሚዲያ ድረገጾች ምርጫዎችን በተለይ ደግሞ የፖለቲካ ዝግና ያላቸው ትልልቆቹ ተወዳዳሪዎቹ በሚፈልጉት መንገድ በማቅረብ የራሳቸውን የፖለቲካ አይዲዮሎጂም ሊሆን ይችላል አስተሳሰብ በፈለጉ የሚያንጸባርቁበት ነው እና በተደጋጋሚ በተመለከተው ከዚህ በፊትም ሁለት ሺህ አስራ ስድስት ላይ በነበረው ምርጫ አንድ ትልቅ ቀውስ የመጣው በፌስቡክ ላይ አምብሪጅ አናሊቲካ የሚባል ትልቅ የኮንሰልተንሲ ኩባንያ ወንድሜ እንደገለጠው የግለሰቦችን ፕሮፋይል፣ ሳይኮሎጂካል ፕሮፋይል፣ ምርጫቸውን፣ ዝንባሌያቸውን፣ ባህሪያቸውን በመተንተን የፖለቲካ ማስታወቂያ እነሱ በሚፈልጉበት ቦታና አካባቢ ላይ ብቻ። ምክንያቱም የማህበራዊ ሚዲያ ትልቁ ሀብታቸው መረጃ ነው። መረጃ ስንል የእያንዳንዱ ግለሰብ ማንነት፣ የጾታው፣ የዘሩ አይነት፣ የፖለቲካ ዝንባሌው፣ የሚኖርበት አካባቢ፣ ጂኦግራፊክ ሎኬሽን ሁሉ ያውቁታል። ስለዚህ አንድ የፖለቲካ ተወዳዳሪ አንድን የማስታወቂያ እሱ በሚፈልገው መልኩ የሰውን ልቦና በሚኮረኩር መልኩ አዘጋጅቶ እዛ ጂኦግራፊክ ሎኬሽን ላይ ወይም እዛ ቦታ ላይ የሚኖሩት ሰዎች ስላለው መረጃው እዛ አካባቢ ይለቀዋል ያንን መረጃ እና ውጡና ምረጡን የሚለው ቁስቀሳ ራሱ ብዙ ስራ አያስገድበትም። በዛ የተነሳ ነው አሁን ማህበራዊ ሚዲያዎች በጣም ትልቅ አስተዋጽኦ እያደረጉ ያሉት። ማህበር የፖለቲካ ውይይትም በጣም እየጦፈ ፖላራይዜሽን እየጥፋፋ ኮሚኒቲዎች ወይ ማህበረሰቦች እርስ በርስ እንዳይገናኙ በሚያደርግ መልኩ ትልቅ የፖለቲካ ጠውስ እንዲመጣ የሚያደርግ አይነት አስተዋጽኦ ነው እያደረጉ ያሉት እና ማህበራዊ ሚዲያዎች ይሄ አይነት አስተዋጽኦ ያላቸው ምክንያቱም እንደምን እንደተገለጸው እያንዳንዱ ግለሰብ ማንነት፣ መረጃ፣ ዝንባሌ የሚኖሩበት አካባቢ ይሄን ገበያ ትራንዛክሽን ጨምሮ ማለት ነው እና የገዙት ነገር፣ የሚሸጡት ነገር፣ የሚለውጡት ነገር በ ተመዝግቦ ስለሚቀር ያ መረጃ ለፖለቲካ ግብዓት ይውላል። የፖለቲካ ተወዳዳሪዎች በቀላሉ ብዙ ልፋት ያስፈልጋቸው ይሄን ምን ማስታወቂያ የፖለቲካ ማስታወቂያቸውን በእነኝህ ዙሪያ ላይ ስለሚያስሄዱ በቀላሉ ያሸንፋሉ፣ በቀላሉ ት ያደርጉታል ማለት ነው። መልካም እንግዲህ በጣም ዋና ዋና የሚባሉትን ጭብጦች እያነሳችሁ ነው እና ግራና ቀኝ በአዎንታም ባሉታ የሚታዩትን ገፋ አድርገን እንመልከት። ዶክተር ቴዎድሮስ ዶክተር እንዳልካቸው በመጨረሻ ያነሳውን አንድ ሀሳብ ብናይ ጽንፈኝነት ዝንባሌ የፖለቲካ ጽንፈኝነት የሚባለው በሀሳብ በኩል ዓይን መተያየት የቀረበት እስኪመስል በጣም የራቅ ሁኔታ የሚከተሉበት አዝማሚያን ብንመረምረ የማህበራዊ መገናኛ ብዙኃኑ የቱን ያህል የፖለቲካ ጽንፈኝነትና የራሳቸው ሀሳብ ብቻ ትክክል መስሎ የሚታያቸው መናኸሪያ ለመሆን በቁ፣ የተለያዩ የፖለቲካ አስተያየቶች፣ አመለካከቶች መንጸባረቅ የሚችሉበት ብሎም አሸናፊ ሀሳብ ዩንታ የሚያገኝበት በአጭሩም ሁሉን እኩል የሚያስተናግድ የፖለቲካ አሰራር ከምን አይነት ተጽዕኖ ስር አደረ ይሆን አሁን በምናነሳቸው ፈተናዎች ሳቢያ? መልካም። አይ በእኔ አመለካከት ዶክተር እንዳልካቸው አንተም እንደምታስታውሰው በፈረንጆቹ አቆጣጠር ሁለት ሺ ስድስት ሁለት ሺ ሰባት አካባቢ ነው አሁን ማህበራዊ ሚዲያ ብለን የምንጠራቸው እንደ ትዊተር፣ ፌስቡክ ወዘተረፈ በደንብ ህዝብ ጋር ተደራሽ መሆን የጨመሩት እና በዛ ሰአት የነበረው የብዙ ሰዎች አመለካከት ምንድን ነበር? በተለይ ደግሞ ሚዲያን አፍ ነው ከሚይዙ ብዙ አገዛዞች ከመኖራቸው አንጻር ይሄ ለሕዝብ እፎይታ የሚሰጥ ዲሞክራቲክ የሆነን የሀሳብን በነፃነት የመግለጽን መብት የሚያስፋፋ መድረክ ተፈጥሮልናል ብለን ብዙዎቻችን በአዎንታዊ መንገድ ያየንበት ሁኔታ ነበር የተፈጠረው። ከዛ በኋላ አስር አመት ወዲህ ብትመጣ ሁለት ሺ አስራ ስድስት የአሜሪካ ምርጫ ዶናልድ ትራምፕ ፕሬዚዳንት ሆኖ የተመረጡበት በአሜሪካ ብቻ ሳይሆን በተቀረው ዓለም ፓራዳይም ሽፍት የሚባል ነገር የመጣበት ብዙ ያልተጠበቁ ሁኔታዎች የተፈጠሩበት ቀኝ ዘመን ፖለቲካ ደገና ያንሰራራበት የተመለሰበትን ሁኔታ ፈጥሯል እና ሰዎች ይጠይቁ የነበረው ጥያቄ ሶሻል ሚዲያ እንደዚህ በተፈጠረ በአስር ዓመት ውስጥ ያሰብነውን አይነት ሀሳብን በነፃነት የመከፋፈል እንዳልከው ሰዎች ሀሳባቸውን አንጸባርቀው አሸናፊ ሀሳብ ዲሞክራቲክ በሆነ መንገድ የሚመጣበት ስንጠብቅ ጭራሽ በተገላቢጦሽ ነገሮች ተቀይረው ሀሳቦች የተካረው ሰዎች በተለያየ መንገድ ራሳቸውን ጎራ ውስጥ ከተው የሚጣሉበት ከዛም አልፎ ደግሞ አካላዊ ጉዳት የሚደርስበት አንዳንድ ኮንፍሊክቶችን በዚህ ይደገፉ እንደነበረ አይተናል። አሜሪካ ውስጥ የሚያለው ነገር ከዚያ የተለየ አለ። ለእኔ ይሄ ሁሉ እንዳለ ሆኖ በጣም ማተር ያደርጋል ብዬ የማስበው ምንድን ነው፣ እነኚህ ኩባንያዎች ምንድን ናቸው የሚለውን ማየት አለ። አላማቸው ምንድን ነው? አላማቸው እንደ ሌሎች የግል ኩባንያዎች እርፍ ማግኘት ነው። ያ ኢንሴንቲቭ እስካለ ድረስ ለነሱ በዋነኝነት ማድረግ የሚፈልጉት ነገር ከእኔ ካንተ፣ ከህዝቡ በሙሉ አሁን ከሚያገኙት መረጃ የበለጠ ፈጥኖ መረጃን ማግኘት ማከማቸት ነው። አሜሪካ ሀገር ያለው ህግ ደግሞ እነሱ በጣም ይመቻል ምን ልል ፈልጌ ነው። አሁን ለምሳሌ ወደ አውሮፓ ዩኒየን ብትመለከት እዛ ያላቸው እነኝህ ትልልቅ ኩባንያዎችን የመቆጣጠር ህግ የማውጣት ነገር ትንሽ ከበድ ያለ ነው እና በዛ የተነሳ የግለሰቦች መብት እነኝህ ኩባንያዎች ከሚያደርጉት ከሚሰበስቡት መረጃ አንጻር ይከበራል። አሜሪካ ሀገር ግን ኩባንያዎቹ በተለይ ደግሞ ከፈርስት አሜንድመንት ጋር በተገናኘ ሰፋ ያለ ነጻነት አላቸው። እና ይህኛው ምንድን ነው ከፖለቲካው ጋር የሚያመጣው ከመካረሩ ጋር ያለው ግንኙነት ምንድን ነው የምትለኝ ከሆኑ የተለያዩ ሰዎች መካረር በፖለቲካ ለነሱ እንደውም መልካም ዜና ነው። ይችለው በብዛት መንግስት አይደሉም ወይም ደግሞ ሲቪክ ኦርጋናይዜሽን አይደሉም። ከዚህ የተነሳ አሁን ያለው ፖላራይዜሽን ሁለት ሺ አስራ ስድስት ሁለት ሺ ሀያ ላይ ያየ ነው በአሜሪካ ምርጫ ላይ ያለው እንደዚህ በጣም ጥግ የረገጠ የፖለቲካ አመለካከት በሁለት ሺ ሀያ አራት ደግሞ አሁን እንደውም ይብሳል ተብሎ ነው የሚጠረጠረው። ለምን በዲሞክራቲክ ፓርቲው የሚሆን ወይም ደግሞ በሪፐብሊካኑ ኢቭን ከዚህ ማዕቀፍ ውጭ ራሳቸውን ቀኝ ዘመም፣ ግራ ዘመም ብለው ከሚያስቡ ቡድኖች የምታየው ነገር ምንድን ነው? የሚሰሙትን ሀሳብ በሶሻል ሚዲያ የሚመጣላቸው ሀሳብ የሚያምኑት ነገር የበለጠ የሚያጠናክር ወይም ደግሞ በብል ውስጥ እየኖሩ ነው ብለን የምንነገረው ነገር ማለት ነው። ስለዚህ አሁን ምንድን ነው የሚሆነው? ቅርብ ጊዜ እንደው የሚወጣ ቅናት ነበረ። አሁን ቱታን ቱ ላይ በፕሪንስተን ዩኒቨርሲቲ ተመራማሪዎች ምንድን ነው እነሱ አንድ ያገኙት ነገር፣ እነኚህ በሶሻል ሚዲያ ውስጥ የሚመጡ መረጃዎች፣ በተለይ አልጎሪትሞችን ተከትለው ሰዎች የሚፈልጉትን ነገር ይሰማሉ። የምናምነው ኖርማሊ፣ ያ ነገር የፖላራይዜሽን ያመጣል ይበለጥ ያከፋፍላል ነው። ግን የእነሱ ግኝት ምንድን ነው እነኚህ የሚሰሟቸው መረጃዎች የሚፈጥሯቸው ስሜቶች ያላቸውን ነገር ከፖዚሽናቸው የሚያስቀይሩ አይደለም። ባሉበት ቦታ ላይ ረግተው እንዲቆዩ ከዛም ደግሞ የበለጠ ሁኔታውን እያከረሩ እንዲሄዱ የሚያደርጉ ናቸው እና እነኚህ ኩባንያዎች እስካሉ ድረስ እና የነሱ ደግሞ ትርፍ የማከማቸት ፍላጎት ቀድሞ እስከሚመጣ ድረስ ሁኔታው የሚቀየር አይደለም። ቢያንስ ቢያንስ በአሜሪካ አውድ ውስጥ፣ በሌላ ዓለም ላይም ግን በብዙ መንገድ እንደምናየው ተመሳሳይ። ዶክተር ቴዎድሮስ ወደ ዶክተር እንዳልካቸው ከማለፌ በፊት ቅድም ጠቀስ አድርገህ ያለፍከው ነው የዩናይት ስቴትስን ህገ መንግስት የመጀመሪያው የህግ ማሻሻያ አንቀጽ ፍርስት አሜንድመንት የሚባለው መንግስት የሰዎችን ሃይማኖት፣ የንግግር ነጻነት፣ የፕሬስ ነጻነት የሚያጥፉ ህጎች እንዳይወጣ የሚከለክል ነው። ይሄ ምናልባት ለኢትዮጵያ አድማጮቻችን እንግዳ ሊመስል ይችላል እና ያ ከነባራዊ ሁኔታዎች ጋር አለመሄዱ እነኝህን መሰረታዊ የነጻነት መብቶች የሚገድብ አዲስ ህግ እንዳይወጣ የሚያግደውን ያህል አዲስ ለሚፈጠሩ ሁኔታዎች ተስማሚ ማቀፍ የምችል ከግምት የሚያስገባበትንስ እንዴት እንመለከታለን? ይሄ አለ ተብሎ የድረስስ መሄድ ይቻላል። አሜሪካ ውስጥ አሁን የምንመለከተው ፖለቲካዊ ፖላራይዜሽን፣ የተለያየ ጽንፍ ይዘው ያሉ ግሩፖቹ ቡድኖች ከዚህ ጋር ቀጥተኛ ግንኙነት አለው። ይህንን አውድ እንደውም ካልተረዳ እንዳነሳ በጣም ይከብዳል የማህበራዊ ሚዲያ ሚናውን ለመረዳት ነው። ኢቨን መፍትሄው ምንድን ነው የሚለውን አቅጣጫ ሁሉ ለመጠቆም ለምንድን ነው የፈርስት አሜንድመንት ወይም የመጀመሪያ ህገ መንግስት ማሻሻ ሲያደርጉ ኮንግረስ ምንም አይነት ሃይማኖትን የሚገድብ ወይም ደግሞ ማንኛውንም አይነት የሀሳብ ነጻነትን የሚገድብ ህግ ማውጣት አይችልም ነው። ይሄ በተለያየ መንገድ ሊተነትን ይችላል። አንድ ነገር ግን በእርግጠኝነት መናገር የምንችለው ይህን ደግሞ ለብዙ ሰዎች ትንሽ በሚገባ ያላጤኖት ሊሆን ይችላል ግን አሁን ለምሳሌ የአሜሪካ ሀገር አንድ ፖለቲከኛ ቀጥታ ቢዋሽ በቴሌቪዥን ወይም ደግሞ በሌላ ሚዲያ ወይም በማህበራዊ ሚዲያ ውስጥ ነጭ ውሸት የሚባል ነገር ቢናገር ሊከሰስ አይችልም በዚህ ህግ አግባብ ጥበቃ ይደረግለታል ግን አሁን ለምሳሌ እንበልና አንድ ሸቀጥ ወይም ደግሞ የሆነ ኮሜርሻል የሆነ እንቅስቃሴ ላይ አንድ ካምፓኒ ሸቀጡን ሐሰተኛ በሆነ ነገር ቢያስተዋውቅን ማንም የሚምረው የለም፣ በሕግ ይጠየቃል። ምን ልንፈልግ ነው? የፖለቲካ ንግግር ከማናቸውም አይነት ንግግሮች የተለየ ጥበቃል እውነትም ይሁን ውሸት ከዚህ የተነሳ ይሄ ጥበቃ ስላላቸው ፖለቲከኞች ብዙ ጊዜ ድፋቢል ሊደርስባቸው የሚችለው ወቀሳ ምናልባት ክብርን ከመንካት ወይም ደግሞ ዲፋሜሽን ከምንለው ነው። አሜሪካ ሀገር ደግሞ በዲፋሜሽን ውጤት ማግኘት በጣም በጣም አስቸጋሪ ነው፣ በጣም ከባድ ነው። የኮርት ሲስተሙ ስርዓቱ ብዙ ጊዜ አለምን ነገር መናገርን ስለሚያበረታታና የሀሳብ ነጻነት ላይ ረጅም ታሪክ ስላለው በዚህ የተነሳ ኢቨን ማህበራዊ ሚዲያ ላይ የሚንጸባረቁ ነገሮች የምናያቸው ለምንድን ነው እንደዚህ ያለምንም ገደብ እየቀጠሉ ያሉት? በፈርስት አሜንድመንት ህግ የተነሳ ተጠያቂነት ስለሌለ እና ምልልህ ነው። ባጭሩ ይሄ የሚቀየር አይደለም። የፈርስት አሜንድመንት ጉዳይ በአሜሪካ ውስጥ በእኔ ግንዛቤ በቅርብ ጊዜ ውስጥ አውዱን ተከትሎ የመጣውን አዲስ ቴክኖሎጂ የሚዋጅ ህጉን በአንድ ወይም በሌላ መንገድ ይቀይራል ብለን የምናስብበት ጊዜ በእርግጠኝነት እኔ አይታየኝም። እንደገፍቸው ህጉ ለዜጎች ከሚያደርገው ጥበቃ አንጻር በራሱ በጣም ትልቅ ክብር የሚሰጠውን ያህል ከጊዜ ጋር የተፈጥሩ ሁኔታዎችን መድኘት ያለመቻሉን ነው እንድንነጋገር የሚያደርገው። በአዎንታዊ የሚታዩትንም ማህበራዊ ሚዲያው ጨርሶ የጥፋት ብቻ እንዳልሆነ ቀደም ብለህ እንደገለጽከው የቀደሙት አስር ዓመታት እንዳየ ነው በርካታ አዎንታዊ የሆኑ ነገሮች እንዳሉት የመራጭን ቁጥር ከፍ ለማድረግ ሰዎች ወጥቶ ሀሳባቸውን እንዲገልጡ ለማድረግ የመሳሰሉ ሌሎችም የፖለቲካ እንቅስቃሴዎችን በመርዳቱ በአዎንታዊ የሚታዩ መኖራቸው የምንጥቀስና ለጊዜ ቁጠባ ስል ግን ወደ ተከታዩ ጥያቄ አልፋለሁ። ዶክተር እንዳልካቸው ቀደም ብለን የማህበራዊ መገናኛ ብዙኃኑን ስናነሳ በቀደመ አሰራራቸው ብቻም አልቆዩም። በተለይ የሰው ሰራሽ ልህቀት የምንለው የኤአይ የነኝን የመገናኛ ብዙሀን አሰራር በጣም ያቀለጠፉበት ቀደም ብሎም የነበረ ቢሆን በጎላ ደረጃ ካለፈው አንድ ዓመት ጊዜ ውስጥ እየታዩ በጣም መሰረታዊ የሚባሉ ለውጦች በስጋትም በተስፋም የሚጠበቀውን ነገር እርግጠኛ ባልሆነ መንገድ እንድናይ አድርገዋል። ከሰዎች ስራ እስከሚሰጡት በረከት ድረስ በብዙ መንገድ። ከዛ አንጻር በዚህ ላይስ ምን ሊያደርሱ ይችሉ ይሆን? ይሄ የመጀመሪያው ፕሬዚዳንታዊ ምርጫ ነው የሚሆነው። በዚህ በዩናይት ስቴትስ በ2024 በመጪው ጥቅምት ወር የሚካሄደው ምርጫ ከነኚህ ቴክኖሎጂዎች በስፋት ከፍተኛ ለውጥ ካመጡ በኋላ የመጀመሪያው እንደመሆኑ፣ በስጋት በጥርጣሬ የማየቱ ጉዳይ የገነነ ይመስላል። ሰው ሰራሽ ልህቀት የሚሄድበትን ርቀት የሚያውቆ የሚዛ ባለሙያዎች እንደሚሉት አንተ ለራስህ የወሰንክ እስኪመስልህ ድረስ እንድትወስን የሚያደርግ ሁኔታ የሚፈጠርበት የሚባል ደረጃ ነው የሚታየውና እሱ ላይ ስምንትላለህ። አዎ አሁን ያለንበት ጊዜ ቅድም ትንዘረዝራቸው የነበሩት ማህበራዊ ሚዲያዎች በአዲስ መልኩ አዲሱ ይሄ ሰው ሰራሽ ልህቀት ወይም ኤአይ አርቲፊሻል ኢንቴሊጀንስ ከኖቬምበር ሁለት ሺ ሀያ ሁለት ጀምሮ በተለይ ኦፕን ኤአይ የሚባለው ኩባንያ ቻትጂፒቲ የሚባለውን ፕሮዳክት ካስተዋወቀ ጀምሮ ሁሉ ነገር ኤአይ ሆኗል። እንግዲህ በዚህ በሁለት ዓመት ውስጥ ሁሉ ወሬው የስራም የምርጫም የንግዱም ሁሉም ነገር ኤአይ ጋር የተያያዘ ነው። በፖለቲካ ሁኔታ ላይ ከባድ የሆነ ተጽዕኖ ይኖረዋል የሚል ግምት አገኝተን ያመለካከት በተለይ በምርጫው ላይ ምክንያቱም አንደኛ የፖለቲካ ቅስቀሳ እዚህ ሀገር እንደተባለው ከባድ የህግ ጥበቃ ያለው መብት ነው እና ብዙ ቡድኖች ተፈጥረዋል። ቅድም ማህበራዊ ሚዲያዎች በተለይ ማህበረሰቡን በመከፋፈል አንድ አባባላለች ማህበራዊ ሚዲያ ልክ እንደ ሞት ነው፣ ሁሉንም እኩል ያደርጋል። ከዚህ በፊት ዲሞክራሲ የሚኮፈሱ እና አሜሪካ እና ሌሎችም የምዕራባውያን ሀገራት ከሌሎች ሀገራት ጋር እኩል የሆኑበት ሁኔታ ነው። ምክንያቱም የሀገር ሁ ጃንዋሪ ስድስት የሚባለው የዶናልድ ትራምፕ ሽንፈት ያለ መቀበል ያለ ማመን ምርጫውን የመካድ ሁኔታ የፈጠረውን ግርግር እናስታውሳለን እና ከዛ ጋር ተያይዞ የነበረው የሚዲያ ከቨሬጅ ምንድ ነው የሚባለው። በቃ ማህበራዊ ሚዲያ አፍሪካ ውስጥ የሚደረገውን አይነት የፖለቲካ ውጥንቅጥ አሜሪካ ድረስ ይዞት መጣል። ስለዚህ ማህበራዊ ሚዲያ ቤዝ ሁሉንም እኩል የሚያደርግ ነው የሚል አይነት አመለካከት ይንጸባረቃልና፣ አሁን ይሄ በተለይ ኤአይ ሲጨመርበት፣ ኤአይ አንዳንድ ቪዲዮዎች አሉ ልክ የአንድ የፖለቲከኛን አትመስለው በድምፅም በመልክም አስመስለው መናገር የሚያስችል ቪዲዮ መስራት የሚችሉ ቴክኖሎጂዎች ናቸው። እንደ ስለዚህ ምርጫው ላይ ከባድ አስተዋጽኦ ይኖራቸዋል። በዛ ከዛ በተጨማሪ ከመረጃ ባሻገር ምርጫው ራሱ የምርጫው ቴክኖሎጂ የሚካሄድበት እንግዲህ እዚህ ሀገር በጣም ስኪውርድ የሆነ ቴክኖሎጂ ነው። የምርጫ ቴክኖሎጂ ምርጫ የሚያስፈጽሙበት ሁኔታ ግን አሁን ባለው የኤአይ ቴክኖሎጂ እነዛ አይነት ቴክኖሎጂዎች ራሱ ተጽዕኖ ውስጥ ይገባሉ የሚል ፍርሃት አለ። እና ኤአይ ከባድ አስተዋጽኦ ይኖረዋል። የመጀመሪያው የኤአይ ምርጫ ይሆናል በአሜሪካ ታሪክ ተብሎ ነው የሚገመጠው። እና በተለይ ሚስኢንፎርሜሽንን፣ ዲስኢንፎርሜሽንን በማስፋፋት እነ ኤአይ ኤጀንቶች ወይም ሮቦቶች ራሳቸው የሚያመርቱት ራሳቸው የሚፈበረኩት መልእክቶች አሉ እና እነኛም መልእክቶች ሰዎች ፖለቲከኞች በሚፈልጉት መልኩ ቅድም እንዳልነው ዳታ አላቸው። የሚፈልጉት ማህበረሰብ ጋር በቀላሉ መድረስ ይችላሉ። እነሱን የሚደግፈው ማህበረሰብ የቱ አካባቢ፣ የትኛው ስቴት ላይ፣ የትኛው ካውንቲ ላይ እንደሚኖር በደንብ ይገነዘባሉ። ስለዚህ የመረጡ ቅስቀሳቸው በጣም ቀላል ይሆንላቸዋል። ሰው ምናልባት በአሁን ባለው የፖለቲካ ሁኔታ መነቃቃት ወይም ሄዶ መምረጥ አቃተው የጓድ ተቃራሪ ፖለቲከኛ ይሄንን ሄዶ ለማስመረጥ የራሱን ህጋሾች ሄዶ ለማስመረጥ በቀላሉ ሊጠቀምበት ይችላል። እና ኤአይ በጣም ትልቅ አስተዋጽኦ ይኖረዋል፣ በበጎም በጣም በጎ ባልሆነው እንዳልከው፣ በሁለቱም ጫፍ የሚቆርጥ ስለት ነው። ከትኩስ ዜና ጋር ብናያይዘው ዶክተር ቴዎድሮስ ወደ አንተ ልመለስ ነው። ይሄ ኤአይ አንዱ መታያ የሆነ አስመስሎ የሚሰሩ ገጾች በትክክል የዛን ሰው መስሎ የሚታዩበት እኛ በምንወያይበት በዚህ ሰዓት ከሰዓታት በፊት የተፈጸሙ ወይም ደግሞ ከሁለት ቀናት በፊት የፕሬዚዳንት ባይደንን ድምፅ ተመስሎ የስልክ ጥሪዎችን ለደጋፊዎች እንደሚተላለፍ አይነት የተደረገ የቴክኖሎጂ መጽሄቶች ላይ ወጥቶ እያነጋገረ ነው። ይሄ ገና የመጀመሪያው ነው የተባለው ይሄ ነገር ሩቅ አደለም። ስጋቱም ባዶ አደለም እና እንደው ዛሬ በዚህ ሰዓት ስንነጋገር ከተፈጸሙ ሁኔታዎች ጋር ብናዛምደው ከዶክተር እንዳልካቸው አስተያየት ብትቀጥል ሰው ሰራሽ ልህቀት አርቲፊሻል ኢንቴሊጀንስ የሚያመጣቸው ተስፋዎች እና ስጋቶች ምንድን ናቸው? በፖለቲካው ማዕቀፍ ውስጥም ብቻ ሳይሆን ኢቨን በእኛም ስራ፣ በትምህርት ላይ ሁል ጊዜ የምንቸገርበት ነገር የመጣው እና ይሄ በአጠቃላይ የሚያሳይህ ነገር ምንድን ነው? የመገናኛ ቴክኖሎጂው ፍጥነት በአንድ በኩል ከኛ ግንዛቤ ቴክኖሎጂው እንዴት ነው እኛን እየቀየረን ያለው፣ በሌላ በኩል ደግሞ ይሄንን ቴክኖሎጂ ለመቆጣጠር እኛን በሚጠቅመን መንገድ ለመጠቀም የሚያስችለንን ህጎችን ለማውጣት በጣም እየተንቀራፈፍን እንደሆነ ነው የሚያሳየን። የአርቲፊሻል ኢንቴሊጀንሱ ትንሽ ለየት የሚያደረገው ነቅር ሁለት ሶስት አመት አይሆንም እንደዚህ ስል ማውራት ከጀመረን፣ ግን ኦሬዲ እያሳየው ያለው አቅም በአንድ በኩል እንዳልከው የሚያስገርም ብዙ ችግር የሚፈታ ነገር ነው። በሌላ መንገድ ግን በአጭር ጊዜ ውስጥ በጣም አቅም ባለው መንገድ መረጃን አስተማማኝ በሚመስል መንገድ በብዛትም በጥራትም ማምረት የሚችል ነው። ሚስ ኢንፎርሜሽንን በጥራት ማምረት የሚችል አዲስ አይነት ቴክኖሎጂ ነው። ምልልፍ ፍልጌ ነው። ኢማጂን እንግዲህ ኦልሬዲ ማህበራዊ ሚዲያ የፈጠረው ማህበረሰብ ምን አይነት ማህበረሰብ ነው? ልክ እንደ ሌሎች ነገሮች ሱስ እንደሚያስይዙ ነገሮች ያንን ተመሳሳይ ነገር የሚፈጥር አይነት ክስተት ማለት ነው። ላይክ አሁን ለምሳሌ አንዳንድ ጥናቶች የሚያመለከቱት ብዙ ሱስ የሚያስይዙ ነገሮችን ስጠስብ ከዶፓሚን ጋር ያያይዙታል እውነታችን አምሯችን ደስ ከሚያሰኙ ነገሮችን ጋር አያይዞ የሚያመለጨው ንጥረ ነገር የሶሻል ሚዲያ ማህበራዊ ሚዲያ አጠቃቀም ነው። በዛ መንገድ እየተቃኝ ያለበት ሁኔታ ነው ሰዎች ኢቨን አንድ መረጃ ትክክል እንዳልሆነ ጉዳት እንደሚመጣ እያወቁ የሚፈልጉትን የፖለቲካ አቋም ስለሚደግፍላቸው እና ስለሚያጎለብትላቸው የበለጠ ያንን ይመስል መረጃ እንደማግኘት እንደሚፈልጉ እንደ የማህበራዊ ሚዲያ ኩባንያዎች ስለሚገነዘቡ ያው አልጎሪዝም የሚባለው እንዲህ አይነት ፕሮግራሚንግ አይደለም፣ የሚፈልጉትን ነገር የበለጠ እንዲያገኙ የሚያደርግ ነው። በዚህ ላይ ነው እንግዲህ ይሄ የኤአይ ነገር መጥቶ፣ ኢቨን አሁን ኤአይን እንትን ብቻ አድርጎ የሚማሩ ከሰዎች ባህሪ ቅድም የጠቀስናቸው አሉ አይደለም? ያ በሶሻል ሚዲያ ላይ ወይም ደግሞ በእለት ተእለት በኢንተርኔት ላይ ከምንፈልጋቸው መረጃዎች ጋር ብቻ አይደለም፣ ከራሱም ይማራል፣ ካጠራቀማቸው መረጃዎች ይማራል። እና በጣም በሚገርም ፍጥነት ነው ይሄ ቴክኖሎጂ ራሱን እያበቃ ከዛ ደግሞ እኔ ደግሞ በፖለቲካ በካምፔን ዙሪያ ባሉ ነገሮች ላይ ብዙ የሰው አቅም ሳይፈለግ ቢያንስ እኮ የፖለቲካ ማስታወቂያ ለመስራት ሰው ያስፈልግ ነበር አይደለም። የቴሌቪዥን ማስታወቂያ እንበለው፣ ተንቀሳቃሽ ምስልም እንበለው፣ የሚጻፍም ነገር ይሆን ከበስተ ጀርባው ሰው አለ። አርቲፊሻል ኢንቴሊጀንስ እያመጣው ያለው ክስተት ግን ያንን አይነት ሌበር፣ ያንን አይነት የሰው እንቅስቃሴ አውጥቶ በራሱ እነኝህን መረጃዎች ማመንጨት የሚችል ማሰራጨት የሚችል ለሚገባው የሚፈለገውን አይነት መረጃ የሚሰጥ ነው እና እስካሁን ባለፈው በማህበራዊ ሚዲያ ዘመን ሀያ አመት መሆኑ ነው። ከሁለት ሺ ስድስት አመት ጀምሮ በሶስት አመት ጊዜ ውስጥ ያለውን አቅም እያየ ነው እና በእርግጠኝነት ሁለት ሺ አራት ላይ ያለው የአሜሪካ ምርጫ፣ ከአሜሪካ ምርጫም ደግሞ ባሻገር በሌሎች ሀገሮች ላይ ቅድም የጠቀስካቸውን አይነቶች የሰዎችን ድምጽ የሰዎችን ምስል አስመስሎ በጣም በሚያሳምን መንገድ መስራት፣ አይ ቲንክ የመጀመሪያው እንጂ የመጨረሻው ነው ብዬ አላስብም። እያነጋገረም እያሳስበም ያለው የሰው ሰራሽ ልህቀት በመጪው የዩናይትድ ስቴትስ ምርጫ ላይ የደቀነውን ስጋት ጨምሮ ተከታዩን በመጪው የራዲዮ መጽሄት ዝግጅት ይዘን እንመለሳለን። ለአሁኑ እንግዶቻችንን ዶክተር ቴዎድሮስ ወርቅ አለማ ወርቅንህን ና ዶክተር እንዳልካቸው ኃይለ ሚካኤል ጫላን እናመሰግናለን። ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ አገልግሎት በ22 በ25 ና በ31 ሜትር ባንድ በአጭር ሞገድ እንዲሁም በኢትዮ ሳት የሚተላለፈው የቅዳሜ ጥር 17 ምሽት ፕሮግራማችን እስከ አራት ሰዓት ድረስ ይቀጥላል። በመቀጠል ደግሞ እንግዲህ ወልዴ በሳምንታዊው የቅዳሜ መዝናኛችሁ በሙዚቃ ቃና ቅንብሩ አብሯችሁ ያመሻል። መልካም ጊዜ። ጤና ይስጥልኝ እንደምናመሻችው ዘወትር ቅዳሜ ምሽት ዘና የምንልበት ሳምንታዊ የሙዚቃ ጋና አሁን ጀምረዋል ሙዚቃዎቹ መርጬ ወደ እናንተ የማደርሰውና እስከ አራት ሰዓት አብሬያቸው የምቆየው እንግዲህ ወደኔ በአውሮፓውያን አቆጣጠር 2004 የተለቀቀውና ብሬክአዌይ የተሰኘው የከሊ ክላርክሰን አልበም የፖፕ ሙዚቃ እንደገና እንዲያንሰራራ አድርገዋል ይባልለታል። እርሷንም ዝነኛ እንድትሆን አድርገዋል። ከአልበሙ ዘፈኖች አንዱ ሲንስ ዩ ቢን ጋውን ያልተሳካ የፍቅር ታሪክን ከሴቷ በኩል ሆኖ ይተርካል። ተገላገልኩ እያለች ነው። ሲንስ ዩ ቢንጋን ከሌ ክላርክሰን ነበረች። አዲስ ዜማ አልጋብዛችሁ። የማ የማርያም ቸርነት ሰሞኑን በድንቅ ሥራዋ የመገናኛ ብዙኃንን ትኩረት አግኝታለች። በደጋ ሰው የሙዚቃ አልበም ውስጥ ከተካተቱት ውስጥ የማጫወትላችሁ ጋሻዬ ክርኑ የተሰኘውን ነው። Yeah, yeah, Sen aşk arayıp bitmezsem manalı la ma biz onun, bir hat

ብሎ ሲያያት ደንዝ ዛባንዴ ሩጫ ጠፋት ሰጎን በዳዴ ከፍርሃት ይልቅ ፍቅር አድንቆ አይበረግግም ሲያየሚዳቆ። የማነበረች ነበረች፣ ጋሻ የነበረው በመከታተል ላይ የምትገኙት ከአሜሪካ ድምፅ የሚተላለፍላችሁን የሙዚቃ ቃናን ነው። እስከ አራት ሰዓት የማስተናግዳችሁ እንግዲህ ወልዴ ነኝ። ሙዚክ ብሪትኒ ስፒርስ፣ በሃያዎቹ መጀመሪያ ላይ በአዘፋፈኗም ሆነ በመድረክ ላይ ባላት የዳንስ ችሎታዋ የዝና ማማ ላይ ወጥታ የነበረችው ብሪትኒ ስፒርስ ቶክሲክ ብላ የለቀቀችው ዘፈን የተለየ ትኩረትን አግኝቶ ነበር። ከሰውየው ጋር የጀመረችው ፍቅር አደገኛ ቢሆንም ማቆም እንዳልቻለች ትናገራለች። የግጥሙ ጸሐፊዎች ሐሳቡን ያገኙት ኬልቤል ከተሰኘው ፊልም እንደሆነ ተናግረዋል። በተለይም ዋናው የፊልም ተዋናይ ኡማ ቱርማን ስትመረዝ የሚያሳየውን ክፍል ለማስታወስ እንደጻፉት ተነግረዋል። can see?

So I built the A-Cock's <laughs> a mess And he only la-dee What goes around comes around Justin Timberlake no የእጅውን ያገኛሉ ሌላው ላይ ያደረጉት መጥፎ ነገር አንድ ቀን እርስዎም ላይ ይደርሳል፣ እንደማለት በመወስለት ምክንያት ስለፈረሰ የፍቅር ግንኙነት ያወሳል። ጀስቲን ቲምበርሌክ በአንድ ወቅት ቀደም ብለን ካደመጥናት ብሪትኒ ስፒርስ ጋር ፍቅረኛሞች ነበሩ። ታዲያ ጀስቲን ዘፈኑን ሲያወጣ ስለ ብሪትኒ እንደጻፈ ቢወራም እርሱ ግን የአንድ ሌላ ጓደኛውን ገጠመኝ ወደ ሙዚቃ እንደቀይረው ተናግሯል። the same as you do to the same. The funny thing about that is I was ready to give you my name. thought it was me and you, baby, baby. And now it's all just a shame that I guess I was wrong. Don't want to think about no. it. goes around comes around justin timberlake ነበር። በእናቷ ጎንደርና ካቲናው ጎጃም ያስደምመን አስቻለው ፈጠነ ወደ ወሎ ዘልቋል። እንገር ወሎ የዛሬው ሙዚቃ ቃና የመጨረሻ ምርጫ ነው። በዚሁ እንሰናበት እንግዲህ ወንድነኝ፣ እስከ ሳምንት ቸርን

I nice. don't <laughs> የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ አገልግሎት ከምሽቱ ሶስት ሰዓት እስካሁን አራት ሰዓት ሲተላለፍ የቆየው የቅዳሜ ምሽት ፕሮግራም እዚህ ላይ አበቃ። ነገ እሁድ በሶስት ሰዓት እስከምንገናኝ አብራችሁን ስላመሻችሁ በእጅጉ እያመሰገነ በዚሁ እንሰናበታለን። ሰላም በደናገ